መቀሌ ከተማ አቅራቢያ ቶጎጓ በተባለ አካባቢ የገበያ ስፍራ ላይ በተፈጸመ የአየር ጥቃት ጉዳት ደርሶባቸው ሕክምና ለማግኘት ተከልክለው ነበር የተባሉ ቁስለኞች ወደ መቀሌ አይደር ሆስፒታል መግባት መጀመራቸው ተነግሯል። የዩናይትድ ስቴትስ መንግስትና የአውሮፓ ህብረት ጥቃቱንና ጉዳቱ የደረሰባቸው ሰዎች ህክምና እንዳያገኙ መታገዳቸውን የሚያወግዙ መግለጫዎች አውጥተዋል። በሌላ በኩል በታጣቂዎች ላይ እንጂ ሰላማዊ ሰዎች ላይ የተፈጸመ ጥቃት የለም ሲሉ የኢትዮጵያ መከላከያ ሰራዊት ቃል አቀባይ ለጋዜጠኞች ተናግረዋል። ሙልጌታ ጽምሃ ዝርዝሩን ያስደምጠናል። በትግራይ ክልል እንድርታ ወረዳ ቶጎጋ አዳጋ 3 በተባለ አካባቢ ለገበያ በተሰበሰበ ህዝብ ላይ የአየር ጥቃት ከትናንት በስቲያ ሲፈጸም ወደ ገበያው ፍየሎች ይዞ መሄዱ የሚናገረው ማአረግ ጎይቶም የተባለ የ ስድስት አመት ታዳጊ በደረሰው የአየር ጥቃት በሆዱና በእጁ ላይ ጉዳት እንደደረሰበት ገልጿል። ማአረግ የሚያውቃቸው አስር ሰዎች መሞታቸው ተናግሯል። ቆስሎ ለህክምና ወደ መቀለ ለምንጣት ተከልክሎ በመቆየቱ ደግሞ ስቃዩ በርትቶብኛል ብሏል። በፍንጣሪ እጄና ሆዴ አካባቢ ከተመታ በኋላ ወደ አምቡላንስ ና እንሄዳሉ የነበሩ አምቡላንሶች የተወሰኑ ሰዎች ይዘው መሄድ ሲጀምሩ አታልፉም ብለው ከለከሏቸው። እዛው አደርን። በነጋታውም ጠዋት ማለፍ ተከልክለዋል። እንዳንታከም ነው በወታደሮቹ የተከለከለ ነው እዛ እንድንሞት በድብደባው ከሰማንያ በላይ የሞተ ይኖራል። ይህም ቁጥር ጉዳት የደረሰባቸው ሰዎች አይጨምርም። ቤቶቹም የፈረሱ ስላሉ እስካሁን በቤቶቹ የተቀበሩ ያልተነሱ ሬሳዎች ሊኖሩ ይችላሉ፣ ብዙ ሊኖሩ ይችላሉ ነው ያለው። በትናንትናው ዕለት ለሐኪሞች ወደ ተጓጓ መሄድ ተፈቅዶላቸው በአምቡላንስ ወደ አይደር ሆስፒታል እንዲመጣ በመደረጉ መርዕድ ህክምናው ጀምሯል። የእጅ ቀዶ ጥገና እንዲሰራለትም ወረፋ እየጠበቀ ነበር። በአይደር ሪፈራል ሆስፒታል የድንገተኛ ህክምና ክፍል ኃላፊ ዶክተር ዳንኤል ወልዱም ድብደባው ተፈጽመዋል ፈጽመዋል የተባለው ከትናንት በስቲያ ስድስት ሰዓት አካባቢ ነው። እኛ ያወቅነው ደግሞ በዛ ዕለት ስምንት ሰዓት አካባቢ ነው። ከዛ ሰዓት ጀምሮ የድንገተኛ ክፍል ሐኪሞችና ሠራተኞች ዝግጁ ነበርን። ነገር ግን ማለፍ ተከልክለን ከአራት ሰዓታት በላይ በኬላዎች ቆይተናል ብለዋል። ከላይ ነው ያልተፈቀደው እያሉ ከ24 ሰዓት በላይ እየተጓጉ አትሊስት ካወቅንበት ሰዓት ጀምሮ እስከ 8 ሰዓት አካባቢ ላይ እስከማቀረብ ድረስ 8 ሰዓት አካባቢ ጀምሮ እስከ 8 ሰዓት ካንድ ቀን በኋላ 8 ሰዓት ድረስ እንዳልተፈቀደ ነበር የተነገረን። ከዛ በኋላ ነበር የተፈቀደው እና ታማሚዎች ያው የወደቁ ብዙ እንዳሉ ኦልሬዲ መረጃ ደርሶን ነበር። ብዙ ድጋፍ የሚያስፈልጋቸው የጣም እናቶች፣ ህጻናት፣ ሽማግሌዎች ጭምር እንደነበሩ ነበር የተነገረ። ይሁን እንጂ ያው አልደረስንላቸውም። የሞቱም ዴፍኔትሊ ይኖራሉ ይችላሉ። ከዛ ውጭ ግን እዛ የሚቻለውን ነገር እየተደረገ ቢያንስ ከአንድ ቀን በላይ ሕክምና ሳያገኝ ቆዩ ማለት ነው። ከዛ በኋላ ግን ከአንድ ቀን በኋላ ተፈቀደ ከተባለ በኋላ ሁለት አምቡላንስ ብቻ ነበር የተላከው። ሁለት አምቡላንስ ተልኮ በሽተኞቹ ሊመጡ ይቻሉ። ሁሉም አይደለም የመጡት፣ የተቻለውን ያክል ነው የተጫነ። በአንድ አምቡላንስ አምስት ምናምን ፔሸንት እየተጫነ ነበር የመጠው። ያው አጠቃላይ የመጡት እነዚህ ናቸው። እስካሁን ድረስ ወደ ሰላሳ አንድ ፔሸንቶች ነው የመጡት። ትናንት ወደ ሕክምና ከገቡ የቆሰሉ ሰዎች በተጨማሪ ሌሎች ታካሚ ተሸካሚዎች ለማምጣት አሥር አምቡላንሶች በዛሬ ዕለት ተልኳል እየጠበቅናቸው ነው ሲሉ ዶክተር ዳንኤል ገልጸዋል። የሞቱ ሰዎች ቁጥር ከአርባ እስከ ሰማኒያ ሊደርሱ ይችላሉ የሚል መረጃ አለ ያሉት ዶክተር ዳንኤል የቆሰሉ ደግሞ ከስልሳ በላይ ናቸው ብለዋል። የተጎጂዎች ቁጥር ከዚህ ሊልቅ እንደሚችልና በቀጣይም ማጣራት ያስፈልገዋል ብለዋል። የአሜሪካ መንግስት ውጭ ጉዳይ ቢሮ ትናንት ማምሻውን በጉዳዩ ላይ ባወጣው መግለጫ ጥቃቱን አውግዟል። በገበያ ላይ በተፈጸመ ጥቃት በርካታ ንጹሐን ዜጎች ተገድሏል እንዲሁም ቆስለዋል የሚል ሪፖርት መውጣቱ በከፍተኛ ሁኔታ እንዳሳሰበው ነው የገለጸው። ሐኪሞች ለተጎጂዎች እርዳታ እንዳያደርጉ በጸጥታ ኃይሎች መታገዳቸውንም ከታማኝ ምንጮች እንደ ሰማ በመግለጫው ጠቅሶ አስቸኳይ ሕክምና የሚያስፈልጋቸው ተጎጂዎች መከልከል ጭካኔና በፍጹም ተቀባይነት የሌለው ነው ብሏል። የአሜሪካ ውጭ ጉዳይ መግለጫ የኢትዮጵያ ባለሥልጣናት ጥቃት ለደረሰባቸው ሰዎች አስቸኳይና ያልተገደ እየገደበ የሕክምና እርዳታ እንዲያገኙ ማድረግ አለባቸው ያለው መግለጫው የደረሰው ጉዳትም በገለልተኛ አካል እንዲጣራና ጥፋት የፈጸሙትም ተጠያቂ ሊሆን ይገባል ብለዋል። መግለጫው በትግራይ አስቸኳይ የተኩስ አቁም እንዲደረግ ያልተገደበ እርዳታ እንዲኖር እንዲሁም ንጹሐን ዜጎች ሊጠበቁ ይገባል ሲል ገልጿል። በተባበሩት መንግስታት የዩናይትድ ስቴትስ አምባሳደር ሊንዳ ቶማስም ጥቃቱን በማውገዝ ምርመራ ተካሂዶ በጉዳዩ ላይ ተጠያቂ ሊኖር ይገባል ብለዋል። Well, I, I uh, heard about that uh, airstrike while I was in uh, the room, and, and you uh, might read the tweet uh, because I called for accountability. I called for uh, an investigation. <laughs> ተኩስ እንዲቆም ለኢትዮጵያ መንግስት ደግሞ የሰብአዊ እርዳታ በሁሉም እንዲከፈት ጠይቀናል። የሚፈጸሙ የሰብአዊ መብት ጥቃቶችም ተጠያቂዎች ሊኖሩ ይገባል። በኢትዮጵያ ያሉ የኤርትራ ሰራዊትም ሊወጡ ይገባል። በዚህ ጉዳይ በሙሉ ሰዓት የሚሰራ ልዩ ልዑክም አለን ነው ያሉት። የአውሮፓ ህብረት ባወጣው መግለጫ በበኩሉም ንጹሐን ሆን ብሎ ኢላማ ያደረገ ጥቃት እንደሚያወግዝ ገልጿል። የንጹሐን ዜጎች ጥቃት በማንኛውም መንገድ ምክንያት ሊሰጠው አይገባም ያለው የአውሮፓ ህብረት ከዓለም አቀፍ ህጎች ጋር ይጻረራል ሲልም ገልጿል። የሕክምና እርዳታ የሚሰጡ አምቡላንሶች ታግዷል የተባለው ከተረጋገጠ ደግሞ የዓለም አቀፍ ህግ የሆነውን የጄኔቫ ኮንቬንሽን በከፍተኛ ሁኔታ የሚጥስ ይሆናል ብሏል። የአውሮፓ ህብረት በመግለጫው ጥቃቱ በክልሉ እስካሁን ድረስ የሚፈጸሙ ረሃብና ወሲባዊ ጥቃትን እንደ ጦር መሳሪያ ተጠቅመዋል የሚሉ ክሶችና ዓለም አቀፉን የሰብአዊ ህግና መብቶች ከሚጥሱ እንደ አንዱ ይቆጠራል ብሎታል መግለጫው። ዓለም አቀፉ የቀይ መስቀል ማህበር በበኩሉም በጥቃቱ የቆሰሉ ከቶጎጋና ከሀገረ ሰላም በማውጣት ወደ መቀለ ለህክምና መውሰዱ ገልጿል። በዚህ ሂደት ሌሎች ባለድርሻ አካላትም እንደተባበሩት ነው የገለጸው። የኢትዮጵያ መከላከያ ሰራዊት በበኩሉም በቶጎጋ በገበያ ላይ የተፈጸመ የአየር ጥቃት በንጹሐን ላይ ያነጣጠረ ነው መባሉ አስተባብለዋል። የሰራዊቱ ቃል አቀባይ ኮሎኔል ጌትነት ሰባና ለጋዜጠኞች በሰጡት መግለጫ የአየር ጥቃቱ ኢላማ ያደረገው የሰማዕታት ቀን ሊያከብሩ የተሰበሰቡ የአማጺው ታጣቂዎች ነው ብለዋል። አውሮፕላኖቻችንም አይን ስላላቸው የትኛው የታጠቀ ነው የትኛው ሲቪል ነው የሚለውን በደንብ ስለሚለዩ ዘመኑ የቴክኖሎጂ ስለሆነ ይሄንን ኃይል ነው እርምጃ የተወሰደበት። በጣም ውጤታማ ስራ ተሰርቷል። ጀግናው አየር ኃይላችን ውጤታማ ስራ ሰርቷል። ስለዚህ ሲንቀሳቀሱ የትግራይ ሰራዊት ሲመጡ የትግራይ ሲቪሊያን የሚሆኑበት እድል የለም። የተመተው ታጥቆ የሰማዕታት ቀን እናከብራለን ሲል የነበረ ይህንን ገበያ የተጠቀሙበት ከአውዜን የሰኔ አስራ አምስት ጭፍጨፋ ጋር አያይዘው አሁንም ተጨፈጨፍ ዳግም እንደዚህ ተደረገ ብለው ጥርሳቸውን በነቀሉበት የሐሰት ፕሮፖጋንዳ አሁንም ሰው ለማነሳሳት የሚያደርጉት ሙከራ ነው። የኢትዮጵያ ውጭ ጉዳይ ሚኒስትር ቃል አቀባይ አምባሳደር ዲና ሙፍቲ በበኩላቸው የኢትዮጵያ መንግስት ሰላማዊ ሰዎች ላይ ኢላማ አያደርግም ብለው፣ ታጣቂዎቹ ግን ሲቪል ሰዎችን እንደ ከለላ ይጠቀማሉ ሲሉ ተናግረዋል። ወሬውን እየተራገበ ያለው ደግሞ የሀገሪቱ ታሪካዊ ምርጫን ለማደብዘዝ ነው በማለት አጣጥለውታል። እዚያ ረስትራክ ተፈጸመ፣ መንግስት ዜጎችን አጠቃ ብለው መግለጫ የሚሰጡ ሰዎች መግለጫቸውን አይታችሁ እንደሆን ይህንን ታሪካዊ ምርጫ እንኳን ሜንሽን ለማድረግ ግድ አልነበራችሁም። ሁለቱም መግለጫዎች ለምንድን ነው በኢትዮጵያ ታሪክ ውስጥ ትልቅ ቦታ የሚሰጠውን የኢትዮጵያ ህዝብ እንዲወጡ በጣም በተረጋጋ ሁኔታ በስሜት ከ12 ሰዓት በላይ ቆሞ ያደረገውን ያካሄደውን ምርጫ እንኳን ከዚህ ቀደም በዲሞክራሲ ሲሚሉ ሲገዘቱ የነበሩ የዲሞክራሲ አባት ነው የሚሉ ሰዎች ይህን ሳይጠቅሱ እቺን አሁን አቴንሽን ዳይቨርት ለማድረግ እቺን ፈጠሩ። የህወሀት ስራ አስፈጻሚ ኮሚቴ አባል አቶ ጌታቸው ረዳ ትናንት በትዊተር ገጻቸው የአብይ አህመድ መንግስት በጦር ሜዳ ከፍተኛ ኪሳራ ስላጋጠመው ለገበያ በተሰበሰበ ህዝብ ላይ በሰላማዊ ሰዎች ጥቃት በተጎጋ ፈጸመ ብለዋል። ቀጥለውም የትግራይ ጸረ አውሮፕላን ሀይል በትናንትናው እለት አንድ አንቶኖቭ ጥለዋል ሲሉ ገልጸዋል። ሰሙኑ በትግራይ ጦር አስመልክቶ የትግራይ ሀይሎች በኢትዮጵያ የመከላከያ ሰራዊት ጥቃት በመፈጸም የተለያዩ ቦታዎች መቆጣጠሩና የጦር መሳሪያዎችን መያዙ ለሰራዊቱ ቅርብ የሆነው ድምጾ ያነ የተባለ ለቴሌቪዥን ዘግቧል። ኮሎኔል ጌትነት በዛሬው መግለጫቸው ከሰሞኑ የትግራይ ኃይሎች ቦታዎች መቆጣጠራቸውን የሚገልጸውን ዜና አጣጥለውታል። ሕወሓት ሀሰተኛ መረጃ በመንዛት ዘመቻ ተጠምደዋል ያሉ ሲሆን ይህም በዓለም አቀፍ ማህበረሰቡ ዘንድ ጥንካሬ እንዳለው ለማስመሰል የሚደረግ ከመንግስት ጋርም ድርድር ለመቀመጥ ያለመ ነው ሲሉ አጣጥለውታል። ለአሜሪካ ድምጽ ሙልጌታ ጽብሃም መቀለም